ቀጣዩ ዘገባ ግብርና ይሆናል። የአነስተኛ ባለይዞታ ዞታ ገበሬዎችን አቅም ለማሳደግና የገበያ አቅርቦታቸውን ለማሻሻል በሚቻለባቸው ሁኔታዎች ላይ የተነጋገረ ዓለም አቀፍ ስብሰባ ባለፈው ሳምንት አዲስ አበባ ተካሂደዋል። ስብሰባውን ያዘጋጀው ከሰባ በላይ በሚሆኑ ሀገሮች የሚንቀሳቀሰው ዓለም አቀፍ ግብርናና የገጠር ልማት ትብብር ነው። ዋና ጽሕፈት ቤታቸው ሆላንድ የሆነውን የድርጅቱን ዋና ዲሬክተርና ስብሰባውን የጠሩትን አቶ ሚካኤል ኃይሉን ሰሎሞን አባት አነጋግሮ ስለ ድርጅታቸውና ስለ ስብሰባው ምንነት ተናግረዋል። በአፍሪካ ቀንድ አካባቢ እንኳን ሰፊ የገበያ ፍላጎት እንዳለ አቶ ሚካኤል ጠቁመው ድርጅታቸውም የየሀገሩን ገበያ የማቅረብ አቅም የእሴት ሰንሰለቱን በማጠናከር ለማጎልበት እንደሚሰራ አመልክተዋል። ከሰባ በላይ ከሚሆኑ የአፍሪካ የፓሲፊክና የካሪቢያን ሀገሮች የተሰባሰቡት የአዲስ አበባ ጉባኤ ተሳታፊዎች የልምድ ልውውጥ ማድረጋቸውንና የተለያዩ የግብርናና ገበያ ነክ ፕሮጀክቶችን መጎብኘታቸውን አቶ ሚካኤል ገልጠዋል። አሁን ያለሁበት ሀላፊነት ስራ በአለም አቀፍ የግብርናና የገጠር ልማት ትብብር ድርጅት ይባላል። ይኸውም በሆላንድ ና በቤልጅየም በብራስልስ ቢሮዎች አሉት። የአውሮፓ ህብረትና በሰባ ዘጠኝ የአፍሪካ ና ካሪቢያን እንዲሁም ፓሲፊክ ሀገሮች ውስጥ የሚሰራ ድርጅት ነው። ዋና አላማው በእነዚህ በሰባ ዘጠኝ ሀገሮቹ የተለያየ የእርሻና የገጠር ልማት ድጋፍ ማድረግ ነው ለእነዚህ አባል ለሆኑ ሀገሮች እና ከሀያ አምስት አመት በላይ በዚህ ስራ ላይ ተሰማርቶ የሚሰራ ድርጅት እኔ ያው የመስሪያ ቤቱ ዋና ዳይሬክተር ሆኝ ነው ምሰራው። እንግዲህ ከሁለት አመት ተኩል ጀምሮ በእንግሊዝኛ ሲቲኤ ይባላል። ቴክኒካል ሴንተር ፎር አግሪካልቸራል ኤንድ ሩራል ኮኦፕሬሽን ሲቲኤ ይባላል። አሁን ምን ይሰራሉ? አዲስ አበባ እርስ አዲስ አበባ አለም አቀፍ አንድ ስብሰባ አዘጋጅተን ነው ይኸውም ለትናንሽ ገበሬዎች እርዳታ ለማድረግ ወደ ባለ አነስተኛ ተሳሰሩ እንደሚችሉ ባለ አነስተኛ ይዞታ ገበሬዎች። አዎ ዋናው እንግዲህ ይሄ ዓለም አቀፍ ስብሰባ ነው፣ አዲስ አበባ ነው ያዘጋጀ ነው ከተባበሩት መንግስታት ድርጅት ጋር በመሆን እነ ሌሎችም ዓለም አቀፍ ድርጅቶች ተባብረን እኛንን ዋና አዘጋጆቹ እና ዋናው ዓላማዊ ስብሰባው በአፍሪካ በካሪቢያን ና በፓስፊክ ያሉ አነስተኛ ገበሬዎች እንዴት አድርገው ምርታቸውን አሳድገው ወደ ገበያ በጥራት ና በከፍተኛ ውጤት እንዴት አድርገው ወደ ገበያ ሊያደርሱ እንደሚችሉ ና የራሳቸውንም ገቢ የህይወታቸውንም እንዲሁም ለሀገሮቻቸው ያለውን የምግብ ዋስትና ሊያሻሽሉ የሚችሉበትን መንገድ ለመነጋገር ነው ስብሰባው የተጠራው። አራት ቀን ነው የተሰበሰባችሁት? ስብሰባው ሶስት ቀን ነው። አራተኛው ቀን የተለያዩ ፕሮጀክቶችን ተካፋዮቹ እየዞሩ ይጎበኛሉ። ወደ አምስት መቶ በላይ ተካፋዮች ናቸው የመጡት ከሰባ ሀገሮች ነው የመጡት። እነዚሁ እንግዲህ ከጠራኋቸው አካባቢዎች ከአፍሪካ፣ ካሪቢያን፣ ፓስፊክ እንዲሁም ከአውሮፓ ከሌላም ታዳጊ ሀገሮች የመጡ ተካፋዮች አሉ። ወደ አምስት መቶ ሰዎች ናቸው ያሉት። አሁን እነዚህ ጎበኟቸው የተባሉ ፕሮጀክቶች ማን ያዘጋጃቸው ናቸው? እነዚህም ፕሮጀክቶች በሀገር ውስጥ ባሉ የተለያዩ ድርጅቶች የሚካሄዱ ፕሮጀክቶች ናቸው። ለምሳሌ በኢትዮጵያ ኮሞዲቲ ኤክስቼንጅ የሸቀጥ ልውውጥ ድርጅት ማለት ነው፣ ትራንስፎርሜሽን ኤጀንሲ፣ እንደዚሁም የተለያዩ በግለሰቦች የሚካሄዱ ፕሮጀክቶች አሉ። እነሱን እንዴት አድርገው ይሄ በተሞክሮ ያሉ ፕሮጀክቶች ናቸው። ገበሬዎችን በማሰባሰብ ምርታቸውን አንድ ላይ አሰባስበው ለተወሰነ ድርጅት በማቅረብ ዋስትና ያለው ዋጋ፣ ዋስትና ያለው ጥራት ሰጥተው ያ ውጤት በብዛት ወደ ውጭ ሀገር እየተላካ ያለበት ሁኔታ ነው። ያንን ለማየት ነው እንግዲህ፣ ያንን ተሞክሮ ለማየት ተሳታፊዎቹ ይጎበኛሉ። ነገ ነው የሚያደርጉት። እሱ ሲቲኤ በእነዚህ ፕሮጀክቶች ውስጥ በማንኛውም ደረጃ ቢሆን ተሳትፎ ነበረው ወይም አለው? አሁን ሲቲኤ እንግዲህ ዋናው የእኛ ዋናው ስራችን በየሀገሩ ያሉትን እነዚህ ተሞክሮዎች ለሌሎች ሀገሮች በማካፈል እንዴት አድርጎ ከዛ ተሞክሮ መማር እንደሚቻል ያንን ማስተካከል ሁለተኛ፣ ደግሞ በስልጠና በኩል በም- በኢንፎርሜሽን ማቅረብ እንደዚህ፣ ዋናው ስራችን እሱ ነው። የተለያዩ ኢንተረስቶችንም ማገናኘት ነው። ለምሳሌ በግል በግል ድርጅቶች፣ በገበሬዎች ማህበራት ያሉትን፣ በጥናት በምርምር ያሉትንም እንደዚሁ የተለያዩ ግሩፖችን አንድ ላይ በማምጣት ያላቸውን ተሞክሮ እንዲካፈሉ ማድረግ፣ ካፓሲቲያቸውንም እንዲያሻሽሉ ማድረግ ነው የእኛ ዋናው አለማችን። ከእነዚህ ድርጅቶች ጋር ብዙ ስራ እንሰራለን፣ በተለያዩ ፕሮጀክቶች። በዚህ ዛሬ ባጠናቀቃችሁት ስብሰባችሁ ላይ ታዲያ የገበሬውን በተለይ በአፍሪካ ደረጃ ያለውን ባለ አነስተኛ ይዞታ ገበሬ አቅም ለማጠናከር ይበልጥ ተጠቃሚ እንዲሆን ምን ነጥቦችን አነሳችሁ? ምን የሚጠቅሙ ነገሮችን ተለዋወጣችሁ? በራሳችሁ እንደ ውሳኔ ሀሳብ ወይም ወደፊት ሊሰራባቸው እንደሚችሉ የመፍትሄ ሀሳቦችስ ምን አወጣችሁ? ተሳታፊዎቹ በጣም የተለያዩ ጉዳዮችን ነው በዚህ ስብሰባ ላይ የተነጋገሩበት። ለምሳሌ በመንግስታት በኩል መንግስቶች በየሀገሩ ያሉ በአፍሪካም ያሉ መንግስታት ምን ሊያደርጉ እንደሚችሉ ግብርናውን ሴክተር እንዲሻሻል ለማድረግ፣ የግል ባለ ሀብቶች ምን ሊያደርጉ እንደሚችሉ፣ ለአነስተኛ ገበሬዎች ድጋፍ ምን መደረግ እንዳለበት፣ በገጠር በኩል በመንገዶች በቴሌኮሚኒኬሽን በሌሎችም የኢንፍራስትራክቸር እድገት እንደሚያስፈልግ፣ በዚህ የገበያም ደግሞ ለውጭ ሀገር ብቻ ለኢንተርናሽናል ብቻ ሳይሆን ለሀገር ውስጥም ብዙ ፍላጎት የምግብ ፍላጎት ስላለ ያንን እንዴት መሟላት እንደሚችል በአካባቢ ገበያዎችም ለምሳሌ በጎረቤት ሀገሮች አሁን በእኛ አካባቢ በኬንያ፣ በደቡብ ሱዳን፣ በሱዳን በሌላም ብዙ ፍላጎት የምግብ ፍላጎት ስላለ ያንን ፍላጎት ለማሟላት እንዴት አድርጎ መደራጀትና ውጤታቸውን አሳድገው እንዴት ያንን ገበያ መጠቀም እንደሚችሉ በጣም ብዙ ሀሳቦች ወጥተዋል። ሌሎቹም በስራ ላይ የዋሉ ከየሀገሩ ጥሩ ጥሩ ተሞክሮዎች ቀርበው ተነጋግሮባቸዋል ተካፋዮቹ። አሁን እንግዲህ በዛ መሰረት ምን መቃጠል እንዳለበት የተለያዩ ሀሳቦች ቀርበዋል። እንደው ለምሳሌ ሊያነሱልኝ የሚችሉት የቀረበ ተሞክሮ የሚሆን በሀሳብ ደረጃ ለየት ያለ ሰፋ ያለ ጥቅም ሊያስገኝ ይችላል የሚባል ነገር ይኖራል። አሁን አንድ አንድ እንደ ምሳሌ ለምሳሌ ኢትዮጵያ ውስጥ መደረግ ላይ ያለ ለምሳሌ አንድ ባለ ሀብት ከሁለት መቶ እስከ ሶስት መቶ የሚሆኑ ገበሬዎችን አንድ ላይ ማሰባሰብ የጤፍ ምርታቸውን እየተረከበ ያ ጤፍ ወደ እንጀራ በመጋገብ ወደ ወደ አሜሪካ ወደ ኤሮፕ በየጊዜው ይላካል እና ገበሬዎቹ አንደኛ የተረጋገጠ ገበያ ገዢ አላቸው ማለት ነው። ሁለተኛ የሚያስፈልግ ብድርም ቅድሚያም የሚሰጥ የሚፈልጉትን ለምሳሌ ማዳበሪያ መጠቀም ቢፈልጉ ምርጥ ዘር መጠቀም ቢፈልጉ አስቀድመው እንዲገዙ ቅድሚያ ብድር ይሰጣቸዋል። ሁለተኛ ደግሞ ልጆቻቸውም ትምህርት ቤት፣ ሌላም ሌላም የሶሻል ሰፖርት ይደረግላቸዋል። አሁን ይሄ እንግዲህ በትንሹ ያለ ነው። ይሄን አይነት ተሞክሮ ሰፋ ተደርጎ እንዲሰራ ይሄ ነው በመደረግ ላይ ያለውና ከሁለት መቶ ሶስት መቶ እስከ ሁለት ሺ አስር ሺ መቶ ሺ ገበሬዎች በተለያዩ ምርቶች ላይ እንደዚህ እየተደራጁ እየተረጋገጠ ገበያ እያገኙ በቴክኒክም እርዳታ ተደርጎላቸው ምርታቸው እንዲትላሳ ሊያስፈልጉ እንደሚችሉ ለሀገሪቷም የምግብ ፍላጎት ዋስትና ይኖራል ለገበሬውም የተሻለ ገቢ ሊገኝ ይችላል እና ብዙ ብዙ ፖቴንሻል አለው እንደዛ አይነት ምሳሌዎች ብዙ አሉ ከያገሩ አሁን ያነሱልኝ ሀሳብ በሁለቱም በኩል ስንመለከተው አንደኛ እንደዚህ አደራጅቶ ገበሬዎችን ከነሱ ላይ በቋሚነት እየሰበሰቡ ወደ እንጀራ ቀይሮ ያንን ሰብል ወደ ውጭ መላክ በአንድ በኩል የሚያስገኘው ጥቅም ይኖራል ለገበሬው በሌላ በኩል ደግሞ የሀገር ውስጥ አቅርቦቱን ይጎዳል የሚሉ ሰዎች አሉ የኑሮውን ውድነት ያባብሰዋል ተቀምጠዋል የሚሉ ሰዎች አሉ ሁለቱን ሁኔታዎች ለማቻቻል እና አንደኛው ሌላውን ሳይጎዳ እንዲቀጥል ለማድረግ የሚታሰብ ነገር አለ በእናንተ መስሪያ ቤት የሚሆን እንደ ውሳኔ ሀሳብ የሚቀርብ እንደሚያውቁት አሁን ኑሮ እየተወደደ የጤፉ ዋጋ መሰረታዊ የሆነው በኢትዮጵያ ማለት ነው ምግብ የጤፉ ዋጋ እጅግ እየናረ በሄደበት እንዲህ አይነቱ ሁኔታ እንደ መፍትሄ ሊወሰድ ይችላሉ እንግዲህ በሰፊው ጉዳዩን ስንመለከተው የውጭ ገበያ ማግኘት በጣም ከባድ ና በጣም አስቸጋሪ ነው እና ዋናው ነገር እኛ አሁንም በሀገራችን በግብርና ደረጃ የምርት ውጤት በጣም በጣም ዝቅተኛል የእኛ ብቻ ሳይሆን በአፍሪካ አላ ከሌላ ሀገር ሲወዳደር ያለው የምርት ውጤት በጣም ዝቅተኛ ነው። ስለዚህ ያንን ምርት ውጤት ለማሳደግ ገበሬው አንደኛ የማዳበሪያ የሌላም የሌላም ድጋፍ ያስፈልገዋል። ያን ደግሞ ለማድረግ ገበያ ኖሮት ገቢ ሲኖረው ነው ያን ማድረግ የሚችለው። አሁን ግን ገቢው ዝቅተኛ ስለሆነ ዝናብ ጠብቆ ስለሆነ ብዙውን ውጤት የሚያመርተው ውጤቱ በጣም ዝቅተኛ ነው። ያ እንግዲህ ለሀገር ውስጥ አቅርቦት፣ በተለይ ለሀገር ውስጥ አቅርቦት በቂ በቂ አይደለም ማለት ነው። ግን አሁን ገበያ ካለ፣ የተሻለ ገቢ ካለ፣ ገበሬውም ውጤቱን በጣም ማሳደግ ከቻለ ለሀገር ውስጥ ፍላጎት ማሟላት ይቻላል። ከዛም ተርፎ ወደ ውጭ መላክ ይቻላል እና የገበያው ፍላጎት በጣም ከፍተኛ ነው። በሀገር ውስጥም ቢሆን ደግሞ ከባዱ ግን ወደ ውጭ መላክ ነው። ያንን ደግሞ ለማስተካከል የጥራት ጉዳይ አለ። የምርታማነት ጉዳይ አለ እና ያንን ሁሉ ለማስተካከል ብዙ ድጋፍ ያስፈልጋል። በስብሰባችሁ ላይ እነዚህን ሁለት ገጽታዎች ለማስታረቅ የሚቻልባቸው መንገዶች ያነሳችሁት ነገር አለ? የተነጋገራችሁት ገበያውን የውጭን ገበያ በመፈለግ እና የሀገር ውስጥ አቅርቦትን በማሳደግ ችግሩን በማስወገድ በሀገር ውስጥ ያለውን እንግዲህ እኛ እኛ ጋር በየትም ሀገር አሁን እኛ እርግጥ ይሄ ለጊዜው በምሳሌ በዚህ አነሳ ነው እንጂ ዋናው ስብሰባው በጠቅላላ በአፍሪካ እና በእንዳልኩ በሌሎችም ታዳጊ ሀገሮች ያሉትን ተሞክሮዎች ነው በመመልከት ላይ ያለው። እና የእኛ ችግር በአፍሪካን በጠቅላላም ቢሆን ጥሬ ውጤቶችን እየተላከ ምግብ ግን ከውጭ በጣም ወደ ውስጥ ይገባል። ለምሳሌ አፍሪካ ብቻ ከሀምሳ ቢሊዮን ዶላር በላይ በአመት ከውጭ ምግብ ይገዛል ይገዛሉ፣ የአፍሪካ ሀገሮች ይገዛሉ። እና ያን ይሄ የሚሆነው ጥሬ ውጤት እየተላከ ከውጭ እንደገና ፕሮሰስ እየሆነ ተመልሶ ይገባል ማለት ነው። ግን አገር ውስጥ አፍሪካ ሀገሮችም ታዳጊ ሀገሮችም ራሳቸው ውጤታቸውን በደንብ ኳሊቲውን አሻሽለው ፕሮሴስ አድርገው መጠቀም ከቻሉ ከውጭ የሚገባውን በጣም መቀነስ ይችላሉ። አሁን ግን እርስዎ እንደሚሉ ትልቅ ትልቅ ጥያቄ ነው። የሀገር ውስጥ የሚወጣው ብቻ ሳይሆን ችግሩ በጣም ብዙ ምግብ የምግብ ውጤት ከውጭ ሀገር በጣም ይገባል ወደ ውስጥ እና አፍሪካ። እንደውም ያም እየጨመረ ነው ፍጆታው በጣም እየጨመረ ነው ሄደው ከውጭ የሚመጣው ስለዚህ ሚዛኑን ያዛባዋል ማለት ነው። ከሀገር ውስጥ ጥሬ ሄዶ ከውጭ አልቆ ወደ ሀገር ውስጥ በሚገባበት ጊዜ የንግዱን ሚዛን ራሱ ያዛባዋል። አንደኛ ይሄ ትኩረት የሚያስፈልገው ነገር ነው። በተለይ እንደ የቴክኒክ ድጋፍ እንደሚሰጥ እንደናንተ ላለ መስሪያ ቤት። ሁለተኛ አፍሪካ እራሷን ራሷን መመገብ መጀመሪያ ሲኖርባት ወደ ውጭ አሁን ጥሬውን ምግብ ራሱን እየላከች ነው ራሷን የምትመግብበትን ራሷን ሳትችል የራሷን ኑሮ እየከበዳት ወደ ውጭ እየላከች ነው ማለት ነው። እነዚህ ሁኔታዎች ናቸው። ትንሽ ለማስታረቅ ከባድ ነው ችግር። ሌላው ችግር ደግሞ ለምሳሌ አሁን ከአፍሪካ ከሌላ አፍሪካ ሀገር ከጎረቤት ሀገር ከመግዛት ብዙ አፍሪካ ሀገሮች ከውጭ መግዛት ነው የሚቀላቸው። ምክንያቱም በጣም ብዙ ውስብስብ ችግሮች አሉ። ከአንዱ አገር ወደ ሌላ ሀገር ለመላክ አንደኛ የትራንስፖርት ችግር አለ። ሁለተኛ በጠረፍ ላይ የማቀያየር ብዙ ሬግዩሌሽኖች ስላሉ ያንን የሚከለክሉ ብዙ ሀገሮች ከሌላ ሀገር ማምጣት ነው የሚቀላቸው። ለምሳሌ ከኬንያ ወደ ታንዛኒያ በቆሎ ከመላክ ከውጭ ሀገር ከአውስትሬሊያ ወይም ከአሜሪካ ወይም ማምጣት ይቀላቸዋል። አሁን አንዱ ትልቁ እሹ ምንድን ነው? እንዴት አድርገው አፍሪካ ውስጥ ከአፍሪካ ሀገሮች ከአንዱ አንዱ እንዴት አድርጎ ንግድን ለማሻሻል የሚቻልበትን መንገድ መሞከር ነው እና በዚህ ላይ ብዙ ውይይት ተደርጓል። አሁን እንደ እንደ ልምድ ልውውጥ አድርጋችሁ ያነሳችሁትና እንደ ምሳሌ የሚወሰዳችሁት ይህንን ከኢትዮጵያ በተለይ በኢትዮጵያ ጉዳይ ማለት ነው ኢትዮጵያ ውስጥ ስላካሄዳችሁ ስብሰባውንም የኢትዮጵያንም ልምድ እንደ ምሳሌ መውሰድ ስለወሰናችሁ በኢትዮጵያ ውስጥ እዛው የሚመረተው ከውጭ ላስገባም ቢባል የማይቻለው ጤፍ ላይ የወሰዳችሁት ምሳሌ ኢትዮጵያ ኑሮ እያስወደደው እንደሆነ ነው የሚነገረው። እና እንዲህ አይነቱ ጉዳይ እንዴት ሆኖ እንደ ምሳሌ ሊቀርብ ይችላል? የሚሄደው በጣም በጣም በጣም ዝቅተኛ ነው። ከሀገሪቱ ውስጥ ገበያ ችግር ሊያመጣል የሚባል ደረጃ አይደለም። በጣም በጣም ትንሽ ነው የሚወጡ የሚሄደው። ግን እያስፋፋችሁ እንዳልኩ እንዳልኩ፣ ሁለተኛ የእኛ ሀገር የሀገራችን የምርት ውጤት ቢያድግ ከኛ ከሀገራችን ፍላጎት ከማሟላት አልፈን የውጭም ዲማንዱ፣ እንደውም ችግሩ ገበያ ማግኘት ነው እንዲህ አይነት ውጤቶች ገበያ ማግኘት ነው፣ እና ገበያ ኖሮ እኛ መሳካት ከቻል ይሄ በእውነቱ እንደ ችግር ሊቆጠር የሚቻል ነገር አይመስለኝም። አዎ፣ እሱን ነው ቅድም ለማንሳት የፈለግኩት። ለማጣጣም ምንድን ነው የምታደርጉት? ይሄ የሀገር ውስጥ ምርት እንዲያድግ የሀገሩ አቅርቦት ሳይጎዳ ገበሬው ለውጭው ማቅረብ እንዲችል ይሄ ስብሰባችሁ የወሰነው ያየው አቅጣጫ አለ ወይ? አዎ፣ ዋናው ነገር እንዳልኩ ያው ትልቁ ለታዳጊ ሀገሮች ችግር እንደውም የውጭ ሀገርን የኢንተርናሽ የማርኬት ማግኘት ችግር ነው። ያ ማርኬት ማግኘት ችግር የሚሆንበት ምክንያት አንደኛ የሚጠየቀው ኳሊቲ ስታንደርድ፣ ሁለተኛ የብዙ አሁን ወደ አውሮፓና ወደ አሜሪካ ለመላክ ብዙ የስታንደርድ ብዙ ጥያቄዎች አሉ እና ያንን ለማሟላት ታዳጊ ሀገሮች ያን አሟልተው ኤክስፖርት ለማድረግ በጣም በጣም ትልቅ ችግር አለባቸው። ሌሎቹ እነ ብራዚል እና ሌሎች ታዳጊ ሀገሮች በቀላሉ ይህን ስለሚያሟሉ የውጩን የኢንተርናሽናል ማርኬቱን ብዙውን ይይዙታል። ስለዚህ ያንን እዛ ደረጃ አድርሶ ኤክስፖርት ማድረግ የሀገር ውስጥንም ፍላጎት ማሟላት አንደኛ ፕሮዳክቲቪቲ መጨመር ማለት በጥራትና በውጤት ጥሩ የግብርና ውጤት ማድረስ ራሱን የቻለ ነው። ዋናው ነገር በዚህ ላይ ትናንሹም ዝቅተኛ ገበሬው ትልቅ ፖፒሌሽኑ የትልቅ የሀገራችንም ሆነ በአፍሪካም በብዛት ፖፒሌሽኑ በግብርና ላይ የተሰማራ ስለሆነ ኑሮውንም ለማሻሻል ትላልቅ እርሻዎች ይዘው ሊሰሩት ይችላሉ። ወይም ግማሹን ግን የኑሮውን የሰውን ኑሮ አይቀይረው። ስለዚህ የሰውም ኑሮ ተቀይሮ ዝቅተኛ ገበሬዎችም የራሳቸውን ምግብ ፍላጎት አሟልተው የሀገር ውስጥም ፍላጎት አሟልተው እንዲሁም ውጭ ልከው የተሻለ ገቢና ኑሯቸው ጠቅላላ ሊሻሻል የሚችልበትን ለሀገራቸውም ኢኮኖሚ የበለጠ አስተዋጽኦ ሊያደርጉ የሚችሉበት መንገድ ነው። እንግዲህ የተፈለገ ያለው። አድማጮች ከላይ የሰማችሁት ውይይት ተከታይ ክፍሎች በቀጣይ ዝግጅቶቻችን የሚቀርቡ ይሆናሉ። እንድታደምጡ እንጋብዛለን።